በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የተሻለው አማራጭ አሁን ባለው አንድነት መቀጠል ነው ሲል ላለፉት ሰባት ወራት ጥናት ያካሄደ ቡድን አስታወቀም። ሁለተኛው አማራጭ ደግሞ ደቡብን ሁለትና ከዚያም በላይ ወደሆኑ ክልሎች መከፋፈል፣ ሦስተኛው የክልል ጥያቄዎችን በጊዜያዊነት ማቆየት ነው ብሏል። ገለልተኛ መሆኑ የተነገረለት አጥኚ ቡድን ቡድኑ ማምሻውን የሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። ላለፉት ሰባት ወራት ጥናት ሲያደርግ የቆየው ቡድን በተለያዩ ዩኒቨርሲቲዎች የሚያስተምሩና በሌሎችም ተቋማት የሚሰሩ ምሁራን የተካተቱበት ነው። ዛሬ ውጤቱን ይፋ አድርጓል። ለ17,000 ሰዎች የተደረገውን መጠይቅ ጨምሮ ሌሎች ታሪካዊና ወቅታዊ ሁኔታዎች ከግምት የገቡበት ጥናት ያረጋገጠው ደግሞ አንድነት ከሁሉም የተሻለ መሆኑን ነው፣ ይላል የጥናት ቡድኑ። ደቡብ ደቡብ ሆኖ መቀጠሉ፣ አንድነቱን ይዞ መጓዙ የሚሻል አማራጭ መሆኑን አረጋግጠናል ብለዋል ተሳታፊ የቡድኑ አባላት። ከጥናት ቡድኑ አባላት አንዱ በአዲስ አበባ ዩኒቨርሲቲ የሶሻል አንትሮፖሎጂ ረዳት ፕሮፌሰር ዶክተር ከይረዲን ተዘራ ይህንንና ሌሎች ሁለት አማራጮችን አብራርተዋል። በአብዛኛው የእኛ የጥናት ተሳታፊዎች አሁን ክልሉን ባለበት ማስቀጠል አንደኛ አማራጭ አድርገውን ያቀረቡት ይህ አማራጭ ቅድም ተጠቅስል እንደገለጽኩት ከህዝቡ በመጣም ትንታኔ መሰረት በመሆኑ እኛም እንደ አንደኛ ያጋጠሙ ችግሮች ፈታኝ ናቸው። አሁን ካለው ተጨባጭ ይሄ አማራጭ በጣም ከባድ ሊሆን ይችላል። በተገን ህዝቡ የመጀመሪያውን አማራጭ ብሎ ያስቀመጠው እነዚህ የገጠሙን ችግሮች በሙሉ ልብ ቁጭ ብሎ መፍታት ከቻን በሀገር የነበረን ተደማጭነት ያሉን ኢኮኖሚዎች አንድ ላይ አድርገን የተሻለ ጥቅም ለማግኘት ወደፊት በጣም ቀጣይነት ያለው ለትውልድ የሚሻገር ስራ ለመስራት ብናስቀጥለው የተሻለ ነው፣ በእርግጥ ፈታኝ ነው በሚል ያስቀምጣሉ። በሁለተኛ አማራጭነት የጥናት ተሳታፊዎቻችን ያስቀመጡት ክልሉን በሁለትና ከዚያ በላይ ማደራጀት ነው። ሁለት ወይም ከዚያ በላይ ማደራጀት ነው። ይሄን አማራጭ ሲያስቀምጡ ክልሉ ከሁለትና ከዚያ በላይ ቢደራጅ የተለያዩ አንጻራዊ የሆኑ የኢኮኖሚ የፖለቲካ ፋይዳዎች እንዳሉ ሪስፖንደንቶች ይገልጻሉ። በሶስተኛነት የመጣው አማራጭ አሁን አገሪቷ ካለችበት ተጨባጭ ከክልሉም ካለው ተጨባጭ አንድና ሁለት አማራጭ በህዝብ ውይይት ነው ቅድም ተብሏል። ይሄ ውሳኔ ያሳበረ ለምክር ሀሳብ ነው። የማይፈጸም ቢሆን ምን ሊሆን ይገባል? ሶስተኛ ያረግነው አማራጭ ጥናቱም የሚያመላክተው ግኝቱም የሚያሳየው የክልል ጥያቄዎችን ለጊዜያዊነት ማቆየት የሚል ነው። ጥናቱን ያስጠናው የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሂድን ነው። አጥኚ ቡድኑ የተቋቋመው እየተነሱ ያሉ ክልል የመሆን ጥያቄዎችን ህዝቡን ባሳተፈ መንገድ ለመመለስ መሆኑን የጥናት ቡድኑ አባል እና ምክትል ሰብሳቢ ዶክተር ኤርጎጌ ተስፋዬ ተናግረዋል። ድርጅቱ እንደ ድርጅት እንደዚሁም የክልሉ መንግስት በማመን በተለይ በአስረኛው ድርጅታዊ ጉባኤ ላይ የህዝቦችን ጥያቄ በራሴ ማስተዳደር ሲባል በግልጽ እንደምናውቀው ክልል ሆኖ ተደራጅቶ የመውጣት ጥያቄዎችን በይበልጥ ደግሞ በሲዳማ ህዝብ የክልል የመሆን ጥያቄ መሰረት በማድረግ በአስረኛው ድርጅታዊ ጉባኤ የቀረበውን የህዝብ ጥያቄ ህገ መንግስታዊ በሆነ መንገድ ለመመለስ ይቻል ዘንድ በተለይ ከህዝቦች በመነጨ መሰረታዊ መረጃ ላይ ተመስርቶ ድርጅቱ መልስ መስጠት ስለሚገባው በጥናት በተደገፈ የሁሉንም ብሔር ብሔረሰቦች ሃምሳ ስድስቱንም የክልሉ ብሔር ብሔረሰቦች ባሳተፈ መልኩ ጥናት ተጠንቶ ኢንፎርምድ ዲሲዥን የፖለቲካል ዲሲዥን ብቻ ሳይሆን የህዝቡን ስሜት አዳምጦ መመለስ እንደሚገባ አጽንዖት ሰጥቶ በአስረኛው ጉባኤ ላይ አጽድቋል ማለት ነው። ይህንንም ተከትሎ ማዕከላዊ ኮሚቴው የደህልን አንድ ላይ በመሰብሰብ ውይይት በማድረግ ጥናቱ በእንዴት መልኩ መሆን አለበት እንደዚሁም ሁሉንም ብሔር ብሔረሰቦች ባካተተ መልኩ እንዴት ሊደረግ ይችላል የሚለውን ከተወያየ በኋላ ለስራ አስፈጻሚው አሳይመንት ተሰጥቶ የአጥኚ ቡድኑ እንዲቋቋም ተደርጓል ማለት ነው። ይህ የአጥኚ ቡድን የክልሉ ነባራዊ ሁኔታ በሚያውቅ መልኩ መደራጀት እንዳለበት የስራ አስፈጻሚውን በማመን ሀያ አባላት ያሉት የጥናት ቡድን እንዲቋቋም አድርጓል ማለት ነው። በክልሉ የተለያዩ አካባቢዎች የሚገኙ 170 ሰዎች በተሳተፉበት መጠይቅ ሲዳማና ሀዋሳ ከተማ አልተካተቱም። የዞኑን ነዋሪዎች ሀሳብ ከዚህ በፊት በተደረጉ ጥናቶችና ቀጥተኛ ባልሆኑ መንገዶች ለማካተት መሞከሩን የጥናት ቡድኑ አባላት አብራርተዋል። የዞኑን ነዋሪዎች በቀጥተኛ መጠይቅ ማካተት ያልተቻለውም ከጸጥታ ጋር በተያያዘ ምክንያት መሆኑን የአጥኚ ቡድኑ ምንጮች ለአሜሪካ ድምፅ ጠቁመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ